ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በቴክኒክ እክል የተነሳ ዝግጅታችንን ማስጀመር አልቻልንም ነበር፣ ይቅርታ እንጠይቃለን። ከመስታወት አረጋው ጋር ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም እንደምናመሻችሁ። በዛሬው ዝግጅት በኢትዮጵያ የሥራ ጉብኝት በማድረግ ላይ የሚገኙት የመንግስታቱ ድርጅት የሰብአዊ መብት ልዑክ ዘይድ አል ሁሴይን ከኢትዮጵያ መንግስትና የተቃዋሚ መሪዎች ጋር በዛሬው ዕለት ተነጋግረዋል። ከዚህ በፊትም ሙከራዎች ሲያደርጉ እንደነበረና ስለ ኢትዮጵያ ውስጥ ለመስራት አሁንም ቢሆን የተወሰነ እውቀት እንዳላቸው ከንግግራቸው ያስታውቅ ነበር። የመድረኩና የኦፌኮ መሪ ዶክተር መራራ ጉዲና የተናገሩት ነው። ኢትዮጵያ ውስጥ እስከ ዛሬ ለደረሰው የሰብአዊ መብት ጥሰትና ጉዳት ገለልተኛ ምርመራ እንዲደረግ የኢትዮጵያ መንግስት ፈቃደኝነቱን ካላሳየ ውጤቱ ተጠያቂ አካላትን ለመለየት ይረዳል ሲሉ ኮሚሽነሩ ያነጋገሯቸው በቅርቡ ከስር የተፈቱ የመብት ተሟጋቾች ተናግረዋል። ኮሚሽነሩም እንደገለጹት ምናልባትም ለሚቀጥሉ ወራቶች ኢትዮጵያ ውስጥ ቢሮ ከተከፈተ በኋላ በመንግስት አቅጣጫ ኢትዮጵያ ውስጥ ቢሮ በመክፈት ያለውን የሰብአዊ መብት ጥሰቶችን መመርመርም፣ መፈተሽም ሰዎችንም ማናገር መስራት እንደሚችል ብሪ ላይ ተሰጥቶናል። በእስራኤል የሚኖሩ ወደ 37,000 የሚጠጉ አፍሪካውያን ስደተኞችና ፍልሰተኞች ከሀገር እንዳይወጡ የተላለፈው ውሳኔ በስጋት የቆዩትን ስደተኞች እፎይታ የሰጠ ሆኗል። ከሀገር የመመለስ ውሳኔ በመቀልበሱ በጣም ደስ ይቻሉ። የእስራኤል መንግስት ከአፍሪካ ለመጡ የፖለቲካ ጥገኝነት ጥያቄዎች ምላሽ የመስጫ ጊዜ አሁን ነው። ኣብዚ እዋን እዚ ንዓድና ክንምለስ ስለዘይንኽእል ዕቁባ ይወሃበና እዩ ትሕቶ ስናይ የእኛ ጥያቄ ሁል ጊዜ የጥገኝነት ጥያቄ ነው። ሀገራችን ውስጥ ችግር ስላለ ወደ ሀገራችን ልንመለስ ስለማንችል ጥገኝነት ይሰጠን ነው ጥያቄው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ጋቢና ቪኦኤ። ወደ ቀዳሚው ዘገባችን ይሆናል የምናልፈው። በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር በኢትዮጵያ በሚያደርጉት ጉብኝት ጠቅላይ ሚኒስትር አብይ አህመድን ጨምሮ ከከፍተኛ የመንግስት ባለስልጣናትና የተቃዋሚ ፓርቲ መሪዎች ጋር ተገናኝተው ተነጋግረዋል። በቅርቡ ከእስር የተፈቱ የፖለቲካና የሕሊና እስረኞች መካከል ጥቂቶቹን ያነጋገሩ ሲሆን በእስር ቤት የተፈጸመባቸውን ግፍና የሰቆቃ ይዞታ እንደዚሁም የአገሪቱን አጠቃላይ የመብትና የፖለቲካ ይዞታ ለልዑኩ አስረድተዋል። መለስካቸዋማ ከአዲስ አበባ ዝርዝሩን አድርሶናል። ሰሞኑን በኢትዮጵያ መንግስት ግብዣ አዲስ አበባ የሚገኙት በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛኢድ ራአድ አልሁሴይን በዛሬው የሥራ መርሃ ግብራቸው በቅርቡ ከእስር ከተፈቱት የፖለቲካና የህሊና እስረኞች መካከል ጥቂቶቹን እንዳነጋገሩ ታውቋል። ኮሚሽነሩን ካናገሯቸው መካከል ሁለቱን ቪኦኤ አናግሯቸው ነበረ። በዚህ ስብስብ ውስጥ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ የኢንተርኔት አምደኞችና ከሙስሊሙ ማኅበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባላት እንዲሁም የዋልድባ ገዳም መነኮሳትም ተገኝተው እንደነበረ ታውቋል። ከአራት ወራት በፊት ከእስር የተፈቱትና የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ቪኦኤ ካናገራቸው አንዱ ናቸው። የእስር ቤት የነበሩ አጠቃላይ ስለ ሰብአዊ መብት አያያዝና እስር ቤትም ስለነበሩት ሁኔታዎች ነው የተነጋገር ነው ያው እስረኞችን ነው እና እያንዳንዳችሁ አሁን እንደሚነግሩኝ ያጋጠማችሁን በእስር ደረጃ ወይም በእስር ቤት ሆናችሁ ያጋጠማችሁን በሙሉ የደረሰባቸውን በደል ተናግራችኋል፣ አስታውቃችኋል፣ ዘርዝራችኋል እንዴት ነው? አው የተናገሩ አሉ። ስለ አጠቃላይ እስር ቤት ሁኔታ እና ስለደረሰባቸውም ችግር የተናገሩ አሉ። ሁሉም አንድ ነገር አይደለም የተናገረው ማለቴ ነው። የተናገሩ አሉ። በእርሶ አስተያየት ኮሚሽነሩ የዘረዘራችሁትን ነገር በሚገባ ተገንዝበዋል የሚል አስተሳሰብ አለት? ስለዚህ ምንድን ነው እንደው ምልክት ነው ብሎ የሚነግሩ አይመስለኛል እኛንም አነጋግሮ አጠቃላይ ስዕሉን ያገኘ ይመስለኛል። እኛም ብቻ ሳይሆን ሌሎቹን የሚያነጋግር ይመስለኛል። ቢያንስ ጠቅላይ ሚኒስትር እንደሚያነጋግር ግን አንስቷል። በእሳቸው እን አስተያየት የሰብአዊ መብቶች አያያዝ በኢትዮጵያ የገለጹት ነገር አለ ም እንዳይመስል በጽፈት ቤታቸው ግምገማ መሰረት የተወሰነ እውቀት እንዳላቸው ይታወቃል። ከዚህ በፊትም ሙከራዎች ሲያደርጉ እንደነበረ እና ስለ ኢትዮጵያ ውስጥ ለመስራት አሁንም ቢሆን የተወሰነ እውቀት እንዳላቸው ከንግግራቸው ያስታውቅ ነበር። በእናንተ በኩል በእስር ቤት ከደረሰባችሁ ወይም በአያያዝ ጉድለት ከደረሰባችሁ ወጣ ብላችሁ ስለ ሀገሪቱ በተለይ እናንተ የፖለቲካ ፓርቲ መሪዎች ያላችሁት ነገር ነበረ። አሁ በአጠቃላይ ሲል ኢትዮጵያ ከሀገሪቱ የፖለቲካ መሄዳር አንጻር በተለይም ወደፊት መጪው እድል የኢትዮጵያ ምን ይዞ መጥቷል? አዲሱ ጠቅላይ ሚኒስትር እና አዲሱ የኢህአዴግ አሰራር ወዴት ሊወስደን ይችላል? እየወሰደን ነው። አጠቃላይ ሲል ላይ ተነጋግረናል። በኮሚሽነሩና በቀድሞቹ እስረኞች መካከል የተካሄደውን ውይይት ዘርዘር አድርጎ የነገረኝ እውቁ ጋዜጠኛና ከስድስት ዓመት በላይ እስራት በኋላ በቅርቡ የተለቀቀው እስክንድር ነጋ ነበረ። እዛው ሲነገር ከነበሩት መካከል ሁለቱን ላንሳለህ እንደ ምሳሌ በጣም ልቤን የነኩ ነገሮች ስለሆነ የዋልድባ መነኮሳት ያነሱትን ልንገርህ እነሱ በመጀመሪያ ነገር ማእከላዊ ቆዩት አንድ አመት ከሶስት ወር ነው እንዴት አንድ አመት ከሶስት ወር እንደቆዩ የምርመራ ቦታ ነው የምርመራ ደግሞ ቦታ አሁን በጸረ ሽብር ህጉ እንኳን ማክሲሙም በጣም ተለጥጦ አራት ወር ነው የሚለው እነሱ አመት ከሶስት ወር ቆይተዋል ከዚህ ይጀምራል የሰብአዊ መብት ግን እሱ ብቻ አይደለም። እነዚህ መናኩስቶች ናቸው በባህላችን በሃይማኖታችን በታሪካችን ትልቅ ቦታ ምንሰጣቸው ናቸው ያ ከለላሉ ናቸው ማለትም ምን ደርሶብናል ሲሉ ሰምቻለሁ። ልብሳቸው የመናኩስ ልብሳቸው እንዲወጣ እንዲያወልቁ ሲገደዱ እንደነበር ከዚያም አልፎ ግን በጣም እጅግ አጸያፊው ነገር ተደብድበዋል። ተደብድበዋለ። ይሄ ለጆሮ ተደብድበናል አሉ ተደብድበናል አሉ። እነዚህ እግዚአብሔር ሰዎች ናቸው። እውነት ነው የሚናገሩት፣ አይዋሹም እና ለጆሮ የሚቀፍ ነገር ነበር። ለእኛ ብቻ ሳይሆን ለፈረንጆች ላዳመጡት ፈረንጆችም ያስደነገጠ ነው ማለት ይችላለ። ምንም እንዳስደነገጣቸው ምንም ጥርጣሬ የለኛል። ከዛ ቀጥሎ ደግሞ ንግስት የተናገረቸዋለ፣ ንግስት በምርመራ ላይ ከአስር ጣቶቿ ላይ ዘጠኙ ተነቅለዋል። አንዱ ይሄ ነው። ሁለት ራቁቷን ሲገርፏት ነበር አሉ። ራቁቷን አድርገው ሲገርፏት ነበር። ራቁቷን መግረፍ ብቻ አይደለም። እጅግ አጸያፊው ነገር ይሄ በሚሆንበት ጊዜ ወንዶችም ወደ ውስጥ ገብቶ እንዲመለከቷት ራቁቷን እንዲመለከቷት ሲያደርጉ ነበር እና ይህም በጣም እጅግ አድርጎ ያሳዝናቸው አስጸያፊ ነገር መፈጸሙን ተረድተዋል ብዬ አስባለሁ። እነሱ ለዚህ የሰጡት መልስ ምን ነበር? እንደው እዚያ በስፍራው የተናገሩት ነገር ነበረ፣ በጣም በጣም ማዘን ነው። ምን ማለት ይችላለሁ? እንደዚህ አይነት በጣም ለጆሮ የሚቀፍ ነገር ሲሰሙ ማዘን ነው። አዝነዋል። ያው ይህን ነገር ለጠቅላይ ሚኒስትሩም እንደሚያካፍሏቸው እንደሚነግሯቸውም ነግረውናል። እንደ ምሳሌ ያነሷቸዋል ብዬ አስባለሁ። ከዛ በኋላ የተነጋገርነው ስለ ሰብአዊ መብት እንዴት ይጠበቃል፣ ሰብአዊ መብት እንዴት ነው። ኮሚሽነር ዘይድ ራአድ አልሁሴን ዛሬ ከኢትዮጵያ ፓርላማ አባላትና ከውጭ ጉዳይ ሚኒስትሩ ጋር መነጋገራቸው ታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ከዚሁ ጋር በተያያዘም በተደረገው ውይይት ኢትዮጵያ ውስጥ እስከ ዛሬ ለደረሰው የሰብአዊ መብት ጥሰትና ጉዳት ገለልተኛ ምርመራ እንዲደረግ የኢትዮጵያ መንግስት ፈቃደኝነቱን ካሳየ ውጤቱ ተጠያቂ አካላትን ለመለየት ይረዳል ሲሉ በቅርቡ ከእስር የተፈቱ የመብት ተሟጋቾች ጠይቀዋል። ጽዮን ግርማ ዝርዝር አላት። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በቅርቡ ከእስር ከተፈቱ የመንግስቱ ተቾች፣ የተቃዋሚ ፓርቲና የሃይማኖት መሪዎች፣ የኢንተርኔት አምደኞችና የመብት ጠያቂዎች በአጠቃላይ ወደ አስር ከሚጠጉ ሰዎች ጋራ ለአንድ ሰዓት ያህል ባደረጉት ውይይት በኢትዮጵያ ይፈጸማሉ የሚባሉ የሰብአዊ መብት ጥሰቶችን ለመፈተሽ፣ የደረሰውን ጉዳት ለማረጋገጥ፣ ተጠያቂ አካላትን ለመለየት፣ እንዲሁም በቀጣይ ኢትዮጵያ የሰብአዊ መብቶች ጥሰቶች የማይፈጸሙባት ሀገር መሆኗን ለማረጋገጥ በገለልተኛ አካል ምርመራ መደረጉ እጅግ አስፈላጊ ጉዳይ መሆኑን መወያየታቸውን ከተወያዮቹ መካከል ጥቂቶቹ ለአሜሪካ ድምጽ ተናግረዋል። በፍቃዱ ኃይሉን ማነጋገራቸው ታውቋል። ኮሚሽነሩ ያነጋገሯቸው ሰዎች በተለያየ ጊዜ በእስር ላይ የነበሩና የሰብአዊ መብት ጥሰቶች እንደተፈጸሙባቸው የገለጹ ሰዎች ናቸው። የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ህዝብ ግንኙነት ኃላፊ የነበረውን አህመዲን ጀበልና የኢንተርኔት አምደኛው በፍቃዱ ኃይሉን ስለ ውይይቱ ጠይቄያቸው ነበር። አህመዲን ውይይቱ የመብት ጥሰቱን ለማሳየት መነሻ ብቻ ነው ከሚለው አስተያየት ይጀምራል። የነበረው ውይይት ያው ኢትዮጵያ ውስጥ የሰብአዊ መብት ጥሰቶች እንዳሉ በተለያየ ጊዜ በተለያየ መልኩ ይገለጻል። እናንተ ደግሞ በሰብአዊ መብት ኢትዮጵያ ውስጥ የመናገር ነጻነት መብትን የማስከበር ነጻነት በተለያየ መልኩ ባደረጋችሁትና ባለፋችሁት ሂደት ውስጥ ዋጋ ከፍላችኋል። በችግር ፌት አድርጋችኋል ከእናንተ ንጭማ ኢትዮጵያ ውስጥ ምን አይነት የሰብአዊ መብት ጥሰቶች አሉ? የራሳችን መረጃዎችና ሪፖርቶች ቢኖሩንም እናንተ በዚህ ውስጥ ያለፋችሁ ሰዎችን እንስማ። ያው የኢትዮጵያ መንግስት፣ ዛሬ ሁለት ወር ከነበረው ዛሬ መልካም ነገር አለ። ቢያንስ ቢያንስ ከዚህ በፊት ሁሉ ነገር ማስተባበል ነው፣ ምንም ነገር የለም በሚል ዝግ ነው አሁን ግን ጥሪ ተደርጎልን መልካም የሆነ አቅጣጫ በማሳየታቸው እዚህ ላይ ለመስራት መጥተናል። ኢትዮጵያው ሰብአዊ መብትን ባለመተግበር የሚፈጸሙ መገለጫዎች ምንድን ናቸው የሚሉትና ሌሎች ኢትዮጵያ ወደ ዲሞክራሲና ወደ ተሻለ ሁኔታ ለመግባት በምታደርገው እና በተለይ ጠቅላይ ሚኒስትሩ የተናገሯቸው ንግግሮች ጋር ተያይዞ ምን ተስፋ ታደርጋላችሁ? ምን ትጠብቃላችሁ? አይነት ነገሮች ናቸው። ከኛም ማቅጣጫ ቦታው ላይ ነበር። የተለያዩ ሀሳቦች ተንጠዋል። እስቲ ወደ በፍቃዱ ደግሞ ሊሄድ ና በፍቃዱ ኃይሉ፣ አንተም በዚህ ውይይት ላይ ተሳታፊ ነበርክ ና አህመድን ጀበልን እንዳለው ጥያቄዎች ተነስተዋል። በእናንተ በኩል በዝርዝር ነው የተፈጠሩትን ሁኔታዎች ያስረዳችሁት ወይስ በድፍኑ ነው ጉዳዩን የዘረዘራችሁት? በዝርዝርም የተነገረበት ሁኔታ አለ። በቂ ጊዜ አልነበረም እንጂ ለምሳሌ ሁለቱም መነኮሳትና ንግስት ልቃ በግል የደረሰባቸውን የሰብአዊነት ጥሰቶች ተናግረዋል። ግን በጣም ሰዓት እያለቀ ስለነበር በዝርዝር አልነበረም። በጥቅሉ የተነገረው ነው የት የት ቦታዎች በተለይ የሰብአዊ መብቶች ይደረጉባቸዋል፣ ምን አይነት ማሻሻያዎች ናቸው ለውጥ የሚያመጡት የሚሉት ነገሮች ላይ በዚህ አይነት ነው የተናገር ነው። በተለይ በተቋም ደረጃ ማለት ነው። የማይታወቁ ማቆያ ማዕከላት በደህንነቶች የሚደወሩ ማለት ነው። ከዛ ደግሞ የፖሊስ ማቆያ ማዕከላት ማዕከላዊን ጨምሮ አዲስ አበባ ፖሊስ ኮሚሽን ወይም በየፖሊስ ጣቢያ ያሉትን ማቆያ ማዕከላት ከዛ ደግሞ ማረሚያ ቤቶች ውስጥ ያሉትን ነገሮች እንደዛ ገልጸናል። በተለይ ከነገርናቸው ውስጥ የማይታወቁ ማቆያ ማዕከላት ውስጥ ዓይን ተሸፍኖ እሱ ራሱ የግል ልምድ ስለነበረው እሱንም ገልጿል። እስክንድርም የዲሞክራሲ ጥያቄ ሳይመለስ የሰብአዊ መብቱ ጥያቄ ሊመለስ እንደማይችል እንደዚህ በቀላሉ በሪፎርም ብቻ ሊመለስ እንደማይችል አስረድቷል። አህመድን ጀበል እንግዲህ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነሩ ለአራት ቀናት ነው ኢትዮጵያ ውስጥ ጉብኝት የሚያደርጉትና ከተለያዩ አካላት ጋር እየተነጋገሩ ያሉት እናንተም እንዳላችሁት የሰአት ጉዳይ ካለ አጭር ከሆነ በዚህ አራት ቀን ጉብኝታቸው የሚገኝ ለውጥ ይኖራል። በተለይ ደግሞ ከውጪ የመጡ ስለሆኑ ማለት ኢትዮጵያ ውስጥ ባሉ የመብት ድርጅቶች የሚደረግ ማጣራት ስላልሆነ ይሄ ጉብኝታቸው ለውጥ ይኖረዋል። ይህን በተመለከተ ያነሳችሁት ነገር አለ ያው በዛሬው ውይይት ወይንም በአራት ቀን ጉብኝት የኢትዮጵያ ችግር አይፈተም። ነገር ግን ኮሚሽነሩም እንደገለጹት ምናልባትም ለሚቀጥሉ ወራቶች ኢትዮጵያ ውስጥ ቢሮ ከተከፈተ በኋላ በመንግስትም አቅጣጫ ኢትዮጵያ ውስጥ ቢሮ በመክፈት ያለው የሰብአዊ መብት ጥሰቶችን መምርምርም መፈተሽም ሰዎችንም ማናገር መስራት እንድንችል ብሪ ላይ ተሰጥቶናል። እዚህ ቢሮ ለመንግስት ምናረጎ ስጣፎች ይኖራሉ። ከነዚህ ጋራም ቀጣይ ጊዜ ይኖራቸዋል። ኢትዮጵያ የተሻለች እንድትሆን ከጠቅላይ ሚኒስትሩ መልካም የሆነ አቀባበል እና ደብዳቤ ተጽፎልን የመጣነ ያንን ወደ ተግባር ለማውጣት እና ለማውረድ በምናደርገው ጥረት አብራችሁን ሆኖ የሚል ጥቅል መልክት አለ። ኢትዮጵያ ውስጥ ሰብዓዊ መብት እንደሚፈለገው እንዲረጋገጥ አብራችሁ እዚህ ከሚኖሩ ስታፎች ጋር እንደሚሰሩ፣ ሀሳብ እንደሚሰጡ እና ያላችሁን ኮንትሪቢት እንደምታደርጉ ተስፋ እያደረግኩ በሚል ነው። ኢትዮጵያ በሰብአዊ መብት ረገጣዎቿ በሲቪሎች ላይ በመንግስቷ በሚካሄድ ሁከቷ፣ የጋዜጠኛነት ነፃነቶችን ማፈኗ፣ ከዲሞክራሲያዊ መርህዎች ጋር ፊት ለፊት በሚጣረስ መንገድ ላይ መቆሟ፣ ሕገ መንግስቷን መጣሷ በብርቱ እንደሚያስወቅሳት የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን ያጸደቀው የውሳኔ ሰነድ 128 ያስረዳል። የጸጥታ ኃይሎች በዜጎች ላይ የሚፈጽሙት ግድያ፣ በእስር ላይ በሚገኙ ሰዎች ላይ የሚፈጸሙ የማሰቃየት ተግባራትም መንግስቱ በእጅጉ የሚተችበት ሌላው ጉዳይ ነው። ይህም ሆኖ የኢትዮጵያ መንግስት የሚወቀስበትን የሰብአዊ መብት ጥሰት በውጭ የገለልተኛ አካላት እንዲጣራ ፈቃደኛ ሳይሆን ቀርቷል። በዛሬው ውይይት የተሳተፉት እንደተናገሩት እንደተባለው ኮሚሽኑ ኢትዮጵያ ውስጥ ቢሮ ከፍቶ ጉዳዩን በገለልተኛነት እንዲያጣራ እድል ከተሰጠው ጉዳት ያደረሱትን አካላት ለመለየትና ተጠያቂ ለማድረግ ይረዳል ብለዋል። በተጨማሪም በአስቸኳይ ጊዜ አዋጅ ስር ባለች ሀገር ላይ ስለ ሰብዓዊ መብት ጥሰት ማውራቱ የመብት ጥሰቱን መሸፋፈን መሆኑን በውይይቱ መነሳቱን ጠቁመዋል። አስቸኳይ ጊዜ አዋጅ ለማሳወጅ ምክንያት ሳይኖር ሕዝብን በአዋጅ አፍኖ መያዝ በራሱ የመብት ጥሰት እንደሆነ ተገልጿል ብለዋል። ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በተጨማሪም ከአባ ገዳዎች፣ ከጠበቆች፣ ከሰብአዊ መብት ድርጅት ተወካዮች ጋራ መነጋገራቸው ታውቋል። በመጨረሻም ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መነጋገራቸውን የሀገር ውስጥ መገናኛ ብዙሀን ዘግበዋል። ጠቅላይ ሚኒስትሩ በኢትዮጵያ የሰብአዊ መብት አያያዝና የዲሞክራሲ ስርዓት ግንባታን ለማጠናከር እንዲሁም የዲሞክራሲ ባህልን ለማጎልበት የሚያስችሉ ለውጦች እየተካሄዱ መሆናቸውን ለኮሚሽነሩ ማብራራታቸው ተዘግቧል። በውይይቱ ወቅትም ኮሚሽነሩ በኢትዮጵያ የሰብአዊ መብት አያያዝና የዲሞክራሲ ስርዓት ግንባታ ሊጠናከር እንደሚገባ ተናግረዋል ተብሏል። ከፍተኛ ኮሚሽነር ዘይድ ራአድ በጠቅላይ ሚኒስትር ኃይለማርያም ደሳለኝ የስልጣን ዘመን የኢትዮጵያ መንግስት ባደረገላቸው ግብዣ መሰረት ከሚያዝያ 24 ቀን 2009 ዓ ም ጀምሮ ለሶስት ቀናት በኢትዮጵያ ተገኝተው ውይይቶችን አድርገው እንደነበር ይታወሳል። አህመዲን ጀበልና በፍቃዱ ሀይሉ ኮሚሽኑ እንደተባለው ኢትዮጵያ ውስጥ ቢሮ ከፍቶ በገለልተኛነት የሰብአዊ መብት ጥሰቱን ሁኔታ በምርመራ ማጣራት ከቻለ ብቻ አዲስ ነገር ሊኖር ይችላል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። በእስራኤል የሚኖሩ ወደ ሰላሳ ሰባት ሺህ የሚጠጉ አፍሪካውያን ስደተኞችና ፍልሰተኞች ከሀገር እንዳይወጡ የተላለፈው ውሳኔ በስጋት የቆዩትን ስደተኞች እፎይታ የሰጠ ይሆናል። ሮበርት በርገር ከኢየሩሳሌም ያደረሰንን ዘገባ ዝርዝሩን ይዟል፣ ሄኖክስ ማስጌር ያቀርበዋል። በእስራኤል የሚገኙ አፍሪካውያን ስደተኞችን ወደ ሀገራቸው ወይም ወደ ሶስተኛ ሀገር የመመለሱ ውሳኔ መቀልበሱ ተገልጿል። በየካቲት ወር የእስራኤል መንግስት አብዛኛው ወንዶች ለሆኑ አፍሪካውያን ባደለው ደብዳቤ በሁለት ወራት ውስጥ ሀገር ለቀው የማይወጡ ከሆነ እስር ቤት እንደሚገቡ አስታውቆ ነበር። እቅዱ ውድቅ የሆነው ሩዋንዳ አስቀድማ ስደተኞችን ለመቀበል ከገባችው ስምምነት ደህንነታቸውን ለማስጠበቅና ለማረጋገጥ አልችልም በሚል በማፈግፈጓ ነው። የእስራኤል የህዝብ ደህንነት ሚኒስትር ጊላድ ኢርዳን ሁኔታውን ሲያስረዱ ለኸን ሂጋኑ ለመ ን የእስራኤል ተምስተንኒ መንግስት ምንም አይነት መፍትሄ አላገኘም ሲሉ ለአንድ ሬዲዮ ጣቢያ ተናግረዋል። አክለውም ጥቅስ ሰርጎ ገብ ባሏቸው ስደተኞች ዙሪያ የሀገሪቱ ጠቅላይ ፍርድ ቤት ያሳለፈው ውሳኔና የሰብአዊ መብት ድርጅቶች በሚያሰሟቸው ተቃውሞ የተነሳ እርምጃ ለመውሰድ ተቸግረናል ሲሉ ተሰምተዋል። የመብት ድርጅቶቹ ስደተኞቹን ደህንነታቸውን ዋስትና ለማስጠበቅ አይቻልም በሚል ነው ተገደው ከሀገር እንዳይወጡ የሚከራከሩት። ብዙዎቹ ስደተኞች ከኤርትራና ከሱዳን የመጡ ሲሆን ወደ እስራኤል ባለፉት አስርተ ዓመታት ሕጋዊ ባልሆነ መንገድ የገቡ ናቸው። ተክሊት ሚካኤል ከኤርትራ የመጣ ሲሆን ውሳኔው እፎይታ እንደሰጠው ይናገራል። ከሀገር የመመለስ ውሳኔ በመቀልበሱ በጣም ተደሰቻለሁ። የእስራኤል መንግስት ከአፍሪካ ለመጡ የፖለቲካ ጥገኝነት ጥያቄዎች ምላሽ የመስጫ ጊዜ አሁን ነው ወይ? የስደተኝነት ጠለላ ካልሆነም የፖለቲካ ጥገኝነት ጥያቄዎችን መመለስ ይገባዋል። የእስራኤል መንግስት አፍሪካውያኑ ስደተኞች ሳይሆኑ የተሻለ ኑሮ የሚፈልጉ የምጣኔ ሀብት ፍልሰተኞች ናቸው የሚል እምነት አለው። ዮሃቭ ኪሪሽ የእስራኤል ወግ አጥባቂ ሊኩድ ፓርቲ የህዝብ ተወካይ ናቸው። እዚ አሸክር ድህነት ሽሽት የመጡ የምጣኔ ሀብት ፍልሰተኞች ናቸው ይላሉ። እነዚህ ሰዎችን የእስራኤል መንግስት የመቀበል ኃላፊነት የለበትም ብለዋል። እስራኤላውያን ባለሥልጣናት ስደተኞቹ ወይም ፍልሰተኞቹ ወደ ሀገር ከገቡ ወዲህ በደቡባዊ ቴላቪቭ ሰፈር የወንጀል ድርጊት ጨምሯል። አልፎም የአይሁድን ባህል አጉድፈዋል በሚል ውንጀላ ያቀርቡባቸዋል። የእስራኤል መንግሥት አፍሪካውያኑን ከሀገር ለማስወጣት የተለያዩ ዘዴዎችን እያጤነ ይገኛል። በርካታ እስራኤላውያን ከስደተኞቹ ወገን ተሰልፈዋል። በአይሁዶች ላይ በሁለተኛው የዓለም ጦርነት ወቅት የተፈጸመውን ጅምላ ግድያ ሽሽት በተሰደዱ ሰዎች በተገነባች ሀገር ዛሬ በስደተኞች ላይ በሯን መዝጋት የለባትም የሚል ክርክር ያሰማሉ። ወደ መጨረሻው ዘገባችን ነው የምናልፈው። ከዚሁ ጋር በተያያዘ የእስራኤል መንግስት ወደ ሀገሪቱ የገቡትንና ያለ ፈቃድ እየኖሩ የሚገኙትን አፍሪካውያን ስደተኞች በግዳጅ ለማስወጣት ያወጣውን ትዕዛዝ በትላንትናው እለት ነው የሰረዘው። በተለይም የእስራኤል መንግስት ወንድ ኤርትራውያንና ሱዳናውያን ስደተኞች ያለ ፍላጎታቸው ወደ ሌላ ሶስተኛ የአፍሪካ ሀገር ለመላክ ያስቀመጠውን ህግ የእስራኤል ጠቅላይ ፍርድ ቤት ተቀባይነት ሳያገኝ ቀርቷል። ሀገሪቱን ለቀው እንዲወጡ ውሳኔ የተላለፈባቸው ከነበሩ ስደተኞች መካከል አንዱ የሆነውና ስደተኞቹ ባቋቋሙት ቡድን ውስጥ በዋነኝነት የሚያስተባብረው ሀለፎም ስልጣንን መስታወት አድርገው አነጋግራለች። እንደ አውሮፓውያን አቆጣጠር ከ2013 ዓ.ም ጀምሮ 4000 አፍሪካውያን ስደተኞች በፈቃደኝነት ወደ ሩዋንዳና ኡጋንዳ ተመልሰዋል። ከወራቶች በፊት ተጨማሪ ስደተኞች በእስራኤል አስገዳጅነት ሀገሪቱን ለቀው ወደ ኡጋንዳ እንዲመለሱ የእስራኤልና ና የኡጋንዳ መንግስት ስምምነትም ላይ ደርሰው ነበር። ትላንት ግን ስደተኞችን በማስወጣት ዙሪያ የተደነገገው ውሳኔ ሙሉ ለሙሉ በእስራኤል ጠቅላይ ፍርድ ቤት ውድቅ ሆኗል። ስደተኞችን በተመለከተ የሚሰሩ ግብረ ሰናይ ድርጅቶች እንዲመለሱ ከተወሰነባቸው ስደተኞች ጋር በመሆን ተደጋጋሚ የተቃውሞ ሰላማዊ ሰልፎችን ጨምሮ ለእስራኤል ጠቅላይ ፍርድ ቤት የተቃውሞ ድምጽ በማሰባሰብ ሲሰሩ ቆይተዋል። ከስደተኞቹ መካከል የተውጣጡና ጥያቄዎቻቸውን በእስራኤል መንግስት እንዲሰማ ከሚንቀሳቀሱት ከአስራ አምስት ኤርትራውያን አባላት መካከል ሀለፎም ስልጣን አንዱ ነው። እንደ አብዛኛዎቹ ኤርትራውያን ስደተኞች ሱዳንን ግብጽንና የሰሃራ በርሃን አቋርጦ እስራኤል ከገባ ሰባት ዓመታት ተቆጥረዋል። ትላንት የተላለፈውን የእስራኤል ጠቅላይ ፍርድ ቤት ውሳኔን ጨምሮ ያሉበትን ሁኔታ አካፍሎናል። መጀመሪያ አንድን ጥገኝነት የጠየቀ ዜጋ በኃይል ወደ ሌላ ሀገር ማባረር በዓለም አቀፍ ሕግ መሰረት ተቀባይነት የለውም። ቅርብ ዝኽእል ወይ ነቲ ዝስጎብ ዘሎ ኣካል ዝሪኦ ወይ ካልእ እቲ ዓዛብ ዝሪኦ ዝኾነ ሓጋዊ ሰነ ናይ ዝመረን ቢያንስ የሚባረሩበት ሃገር ዋስትና እንደሚሰጥ እንደ ዩኤን ወይ የተባበሩት ኣበርቱ መንግስታት ያሉ ታዛቢዎች ሊያረጋግጡ ይገባል። ይህ አልተሟላም ነበር። ምንም ህጋዊ ሰነድም አልነበረም። ምናልባት በመሃላቸው የሆነ ውስጣዊ ስምምነት ይኖር ይሆናል። ቢሆንም መቅረብ የሚችል የሚባረረውስ አካል የሚያይ ወይም ሌላ ታዛቢ አካል ወይም ሰነድ አልነበረም። ሆኖም ከሕግ ጋር በተያያዘ አሰራር ላይ በተካሄደ ጥረት መንግሥት ውል ወይም ሰነድ ለማቅረብ ጊዜ ይሰጠኝ እያለ ሲጠይቅ ከቆየ በኋላ ዛሬ ውል እንደሌለውና ማባረርም ለጊዜው እንዳቆመ ከአሁን በኋላም ስደተኞች ውጡ የሚል ደብዳቤ እንደማይሰጣቸው የተሰጣቸውም እንደሚሰረዝ አስታውቋል። እስካሁን ያለው ይህን ይመስላል። ከዚህ በኋላ የሚመጣውን ማወቅ ያስቸግራል። እዚህ ሀገር ምን እንደሚደረግ አይታወቅም። በየጊዜው አዳዲስ ሕጎች ስለሚወጡ መጪውን መተንበይ አይቻልም። ሆኖም መንግሥት የስደተኞቹን ሁኔታ ግምት ውስጥ ያስገባ መፍትሄ ያመጣል ብለን እንጠብቃለን። ሕጂ ከምቲ ቅድሚ ሕጂ ዝነበሮ ናይ ክልተ ወርሒ አሁን እንደ በፊቱ በየ ሁለት ሁሩ ቪዛ እንሰጣቸዋለን የነበረውን ሁኔታ እንቀጥላለን እያሉ ነው። እዚህ አካባቢ በአስር ሺዎች የሚቆጠሩ ጥገኝነት የጠየቁ አንድ ቦታ ላይ ነው ቪዛ የሚታደስላቸው። ስለዚህ ይህንን ሁሉ ሰው በአንድ ጠባብ ቦታ ማስተናገድ ከባድ ነው የሚሆነው። እንዴት እንደሚሆን ወደፊት እናየዋለን። አሁን ይሄ ሕግ ተግባራዊ ይሆናል ብላችሁ ታስባላችሁ? ከዚህ በኋላ ቀጣዩስ ምን ሊሆን ይችላል? እዚ ንምባል ዝኽእል አይኮነን ምክንያቱ እቲ ንኣብነት ኣብ ዝሓለፈ ናይ ሩዋንዳ ውዕል ዘየለ ምኳኑ ምስተረጋገጠ ይህንን ለማለት አያስደፍርም ምክንያቱም ባለፈው ከሩዋንዳ ጋር ውል እንደሌለ ከተረጋገጠ በኋላ ወይ የጠየቀው የቀጠሮ ቀን ከመድረሱ በፊት መንግስቱ ከዩኤንኤችሲአር ጋር አንድ ውል ነበራቸው። ይኸውም የተወሰኑትን ወደ ሌሎች ምዕራባውያን ሀገሮች እንዲሄዱ፣ የቀሩትን እዚሁ የሚኖርበትን ሁኔታ ለማመቻቸት በሚል ጠቅላይ ሚኒስቴሩና የአገር ውስጥ ጉዳይ ሚኒስቴሩ በሚዲያ ገልጹ ነበር ከተወሰነ ሰዓታት በኋላ ደግሞ ለጊዜው እንደተቋረጠ በነገታው ደግሞ እንደሰረዙ ተናገሩ። ስለዚህ ይህንን ያክል ከተባበሩት መንግሥታት ጋር የተደረገ ውል የሚቀየር ከሆነ አሁን የተባለው ለመለወጥ ያለው ዕድል ሰፊ ነው። መንግሥት ይህንን አውጇል እና በዛው ይጸናል ብሎ መተማመና አይቻልም። ስለዚህ እዚህ ያለ ስደተኛ ሁል ጊዜ በሰቀቀን ነው የሚናፈቶ ኩሉ ሰዓት። ከዚህ በኋላ ምንድን ነው የምትጠብቁት? በምን ያህል ጊዜ ችግሮቻችሁ እንዲፈቱላችሁ ነው የምትጠይቁት የእስራኤል መንግስትን? አብዚ እዋን ዚ ንዓድና ክንምለስ የእኛ ጥያቄ ሁልጊዜ የጥገኝነት ጥያቄ ነው። ሀገራችን ውስጥ ችግር ስላለ ወደ ሀገራችን ልንመለስ ስለማንችል ጥገኝነት ይሰጠን ነው ጥያቄው። ሀገራችን ያለው ችግር ሲፈታ ማንም ዜጋ መጀመሪያ ሀገሩን ነው የሚወደው ከቤተሰቡና ከቤቱ ወጥቶ መኖሩን የሚወድ የለም። ስለዚህ የችግር መፍትሄ እስኪያገኝ ጥገኝነት እንዲሰጠን በዓለም አቀፍ የስደተኞች ሕግ መሠረት መብታችን እንዲጠበቅ ነው የምንፈልገው። በትላንትናው ዕለት የእስራኤል ጠቅላይ ፍርድ ቤት ኤርትራውያንና ሱዳናውያን ስደተኞች ወደ ሶስተኛ የአፍሪካ ሀገራት ሩዋንዳና ኡጋንዳ እንዲመለሱ የሚያዘውን ሕግ ውድቅ ከማድረጉ በፊት ለወራት ሲመካከሩበት ቆይቷል። የእስራኤል መንግስት የስደተኞች ጉዳይ ቢሮ በፍላጎታቸው ወደ ሀገራቸው ለመመለስ የሚፈልጉትን ለመርዳት መንገዶችን እንደሚያመቻች ጠቅሶ በግዳጅ ከእስራኤል የማስወጣቱ ተግባር ግን ከዚህ በኋላ እንደማይፈጸም ገልጿል። የእስራኤል መንግስት ስደተኞቹን በተመለከተ በቀጣይ ምን ለማድረግ እንዳሰበ የሚታወቅ ነገር የለም። እስከዛው ግን ስደተኞቹ በየስልሳ ቀናት በሀገሪቱ ለመኖር የሚያስችላቸውን የመኖሪያ ፈቃድ ማደስ ይጠበቅባቸዋል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል ፌስቡክ አትቪ አማሪክ ላይ በትዊተርም ሀሽታግ ጋቢና ቪ በመጠቀም አስተያየቶቻችሁን እንድታደርሱ እንጋብዛለን ስናስተናግዳችሁ ያመሸ ነው የመስታወት አራጋው ና ኖክ ዝግጅታችንን በቴክኒክ ያቀነባበረው ሞክፒል ያበሮ ነው በቴክኒክ ምህንድስናው ደግሞ ፓትሪክ ዴ ተሰይሟል እናመሰግናለን አብራችሁን ስለቆያችሁ በዚህ ሙዚቃ እንሰናበት መልካም ምሽት डियो सघल अमेरिका थी.